ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ዝዩም አብሬያችሁ አመሻለሁ። ኢትዮጵያውያን ሰዓሊያን የዓለምን ዓይንና ቀልብ የመስረቅ ኃይል ያላቸው ሥራዎቻቸው በቅጡ ለገበያ መቅረብ ባለመቻላቸው ከሥራዎቻቸው ሳያተርፉ ቆይተዋል። በአንጻሩ የዓለምን የስዕል ገበያ ቀልጠፍ ብለው በተቀላቀሉ ሀገራት የሚኖሩ ሰዓሊያን በሥራቸው መደጎም አልፈው በመላለም አድናቂዎቻቸውንና ተከታዮቻቸውን እያበዙ ይገኛሉ። ከአምስት ዓመታት በፊት በሁለት ትውልደ ኢትዮጵያውያን የተቋቋመው አዲስ ፋይን አርት የተባለ ተቋም ይህን ሁኔታ ለመቀየር እየጣረ ይገኛል። በዓለም የኪነጥበብ መዳረሻ ስፍራዎች የኢትዮጵያውያን ሰዓሊያን የሚሆኑትን ስራዎች ያስጎበኛል፣ ለገበያ ያቀርባል፣ ያስተዋውቃል። ለመሆኑ የኢትዮጵያን ሰዓሊያን ስራ በዓለም ገበያ ውስጥ ያለው ዋጋ ስንት ነው? ዛሬ ምሽት ከአዲስ ፋይን አርት መስራቾች መካከል አንዱ ከሆነው አቶ መሳይ ኃይለልዑል ጋር ከምንወያይባቸው ጉዳዮች መካከል አንዱ ነው። ዓለም አቀፍ ኪናዊ ወሬዎችና ሙዚቃዎችም ተካተዋል። አቶ መሳይ አስቀድሞ ስለ ተቋሙ ጅማሬ በጥቂቱ እንዲያጫውተን ይሁን። እኔና የስራ ባልደረባዬ ስሟ ራኬብ ስሌ ትባላለች። ከስምንት ዓመት በፊት ነው የተገናኘ ነው እኔ እንኳን እዚህ ሙያ ውስጥ ወደ ሀያ ዓመት በላይ ነበርኩበት። አሜሪካን ሀገር ኖር ነበር። ጋለቢም ነበር የሎስ አንጀለስ እና ያው ሁኔታዎችም ለጊዜው በጣም የተመቻቹም ስላልነበሩም፣ ስለ አፍሪካን አርትም ብዙም እንትን ስላልነበረ፣ እይታውን ትክክል ስላልነበረ እኔም እዛም ከፍቼም ዘግቼም አንዳንድ ነገር እያደረግኩኝ ሳለ ከእሷ ጋር ዛሬ ስምንት ዓመት ተገናኘን ባጭሩ ለመንገር ያው እሷ ከእንግሊዝ ሀገር መጣች አሜሪካን ሀገር። በጣም በጣም ደፋር ነች፣ አምቢሸስ ነች። ይሄንን ለማሳደግም ፍላጎት እንዳላት በኋላ ነው እኔ እንኳን የተረዳሁት። በቃ አብረን ብንሰራ ይሻላል፣ እኔ እንዳንተ እዚህ ውስጥ ገብቶ ብዙ የሰራ ሰው ስለማላቅ፣ በቃ ወደፊት አብረን እንስራ ተባባል። እኔም እውነት ለመናገር ለጊዜው ብዙም እንትን አላልኩበትም ነበር። ብቻ በአጭር ጊዜ ውስጥ እንግሊዝ ሀገር ተመለሰች። ትልቅ ቦታ ልንጠቀምበት የምንችል አገኘች እና በቃ ይሄንን ቶሎ ካሁኑ እዚህ መስራት አለብን ከንሳልት እያደረግን ብለን በዛ እንደዛ ተብሎ ተጀመረ እና በሁለት ዓመት አጭር ጊዜ ውስጥ ሁኔታውን ስናየው ዓለም ላይ በተለይ የአርት ገበያው ላይ በጣም አሁን ከአፍሪካ አርቲስቶች የሚቀርቡት ስራዎች በጣም ተቀባይነት እያገኘ አለቆት እየመጣ ውጭም፣ ደግሞ ከአፍሪካ አሜሪካን ሀገር፣ አውሮፓ የሚሄደው የሚኖሩት አርቲስቶችም በጣም በጣም ስራቸው በቃ ተፈላጊነት ማግኘቱን ተረዳን። በእኛ በኩልስ በኢትዮጵያኖች በኩል ምንድን ነው ያለው ሁኔታው ብለን እዚህም ያለውን ሁኔታ እኔም በጣም አውቀዋለሁ። ከአርቲስቶች ጋራ ከሀያ ዓመት በላይ ግንኙነት አለኝ። ገመገምንና ስናየው ትልቁ ችግሩ በዚህ በኢትዮጵያ አርቲስቶች በኩል የሚያጋጥማቸው የነበረው ከኢትዮጵያ ውጭ ወጥተው መሳተፍ የነበራቸው እድል በጣም በጣም ጠባብ ነበር። ያንን እዚህ በጋለሪ የሚሰራ ብዙም አልነበረም። እውነትም ለመናገርም አልነበረምም ደፍሬም አልነበረምን ብል እዚህም ያሉት ጓደኞቼ እንደማይቀየሙ ተስፋ አለኝ እና ይሄንን ችግሩን እንዴት አድርገን ነው የምንፈታው? አይ አሁን ዓለም ማርኬት ውስጥ ገብተን ካልተሳተፉ የኛ አርቲስቶች እንደገና ደግሞ ከኢንስቲቱሽኖች ጋራ ያለው ግንኙነት ከሌሎች ጋለሪዎች ጋር ያለው ግንኙነት ካልዳበረ በቃ እዚሁ ነው እዚሁ አዲስ አበባ እዚሁ ኢትዮጵያ ውስጥ ብቻ ነው ብንፍጨረጨረው እና ይሄ ሊሆን አይችልም። መጀመሪያ አዲስ አበባ ጋለሪ ንክፈት። ለምን አዲስ አበባ? አይ እዚህ መሬት ላይ ያለውን ችግር ተረድተን እዚሁ ሆነን ከሰራን ውጪ ስንወጣ ሰውም ያከብረናል። እነዚህማ ከዛ ነው የወጡት፣ ታሪኩን ያውቁታል፣ ሂስትሪውን ያውቁታል፣ ያለውን ሁኔታ በደንብ ተገንዝበው የሚሰሩ ናቸው ስለሚሉ በቃ እኛ መጀመሪያ አዲስ አበባ አቋቋምን በዛው ስድስት ወር ውስጥ እንግሊዝ ሀገር አቋቋምን እና ይሄንን መስማት ለኢትዮጵያን አርቲስቶች ዓለም ገበያ ውስጥ ዓለም ያሉት ኢንስቲትዩሽኖች ጋራ ያለውን ሪሌሽንሽፕ ለማዳበር በዚህ በኛ ጋለሪ በለንደንም በአዲስ አበባ አድርገን እናሳትፍ ብለን ነው የዛሬ አምስት ዓመት ትንሽ ወር አልፏል። ጃንዋሪ ዘጠኝ 2016 በፈረንጆች ተመሰረተ። እንግዲህ አቶ መሳይ፣ ዲስቫይን አርት የስነ ጥበብ ስራዎች ማሳያ አውታር ወይም ተቋም ነው። በምን መልኩ የኢትዮጵያን ሥራ በአለም ለሚገኙ የስዕል ወዳጆች እያስተዋወቀ ነው? በአለም የኪነ ጥበብ ወዳጆች አይንስ የኢትዮጵያን ስራዎች ተቀባይነት ምን ያክል ነው? እኛ እንግዲህ ገባ ገና ዳዴ ነው የምንለው። ስንጀምር የነበረው እና ለመሳተፍ ው ያሰብነው ደረጃ ለመድረስ መጀመሪያ ማድረግ የነበረብን ትልቅ የአርት ፌሮች አሉ። አለም ላይ ለንደን አለ፣ ኒውዮርክ አለ። አሁን ኒውዮርኩ አርመር ይባላል። ለንደን አለ ዋን ፊፍቲ ፎር የሚባል አለ። የአፍሪካን በተለይ ወደ አፍሪካ ላይ ፎከስ የሚያደርግ ኬፕታውን አለ፣ ሌጎስ አለ፣ ዱባይ አለ። እነዚህ ሁሉ ከተማዎች በቃ በከፈትን እንደውም ኒውዮርክ የመጣ ነው ተጋብዘን በስድስተኛው ሳምንት በከፈትን ነው አርመሪ መሳተፍ የቻል ነው። እና እነዚህ ቦታዎች፣ እነዚህ ትልልቅ ገበያዎች በምንሳተፍበት ጊዜ እዛ ነው ብዙ ሰው የሚመጣው። እዛ ነው ዲስካቨር የምትደረገው። ከሌክተሮቹ ይመጣሉ። ፀሐፊው ይመጣል። ኩሬተሮች ይመጣሉ። በቃ ትልቅ ገበያዎች ናቸው። አንዳንዶቹ ስልሳ ሰባ ሺህ ሰው ነው የሚመጣው በአምስት ስድስት ቀን ውስጥ አንዳንዶቹ ሀያ ሰላሳ ሺህ ሰው ነው የሚመጣው እና ለመጀመሪያ ጊዜ የኢትዮጵያን አርቲስቶች ስራ ይዞ አንድ ጋለሪ አሁን እዛ በሚገባበት ጊዜ ገባ የሚገኘው የሚገኘው የመታወቂያ መድረኩ በጣም በአጭር ጊዜ ውስጥ ስላንተ እንድትታወቅ እነማን ናችሁ? ለምን እኛ ገባ እንታወቅም ይመስለናል። እዚህ ሀገራችን ውስጥ አርቲስቶቹን በቃ የተከበሩ ናቸው፣ አድናቆት አላቸው። ግን በዓለም ደረጃ በምትሳተፍበት ጊዜ እውነቴን ነው፣ እኛ ብቅ ባልንበት ጊዜ ከኢትዮጵያ ከአዲስ አበባ ነበረ ጥያቄው፣ ለምን ሄደህ ይህን ሰርቶ የሚያውቅ ስላልነበረ በእንደዚህ በትልልቅ አይነት ገበያዎች የሚሳተፍ እና ያ ያ ለእድገታችን በቃ አፋጠነልን። አርቲስቶቻችንም ቶሎ ተቀባይነት አያገኙ። በዛ የተነሳ አሁን ያኔ የነበርንበት እና ዛሬ ያለንበት ደረጃ በጣም በጣም በጣም ይለያል። ቀደም ብለህም አንተ ጠቅሰኸዋል። በዚህ በዩናይትድ ስቴትስ ውስጥ ለበርካታ ዓመታት ኑርሃል። የምዕራቡ ዓለም ለኪነ ጥበብ ያለውን አክብሮትና ጉጉት የተመለከትክም ያጤንክም ይመስለኛል። ሙሉ ሰዓትህን ለዚህ ሥራ ሰጥተህ ወደ ኢትዮጵያ ባቀናህበት ወቅት ፍርሃት አልተሰማህም ወይ? በተነጻጻሪነት የሚቀርብ ምን አይነት መልካምና ምን አይነት ፈታኝ ነገሮች ውስጥ ገጠሙ? እኔ እውነት ለመናገር አርባ ዓመት ነው የተቀመጥኩት አሜሪካን ሀገር። አሜሪካን ሀገር ምንም አስከፍቶኝ አይደለም ወደ ኢትዮጵያ የተመለስኩት። ነገር ግን ከአርባ ዓመት በኋላ እድሜም እየጨመረ ነው የመጣው። እንግዲህ ሀገሬ አንድ ቀን ገብቼ ይኖራለሁ ብዬ ነው ከሀገር የወጣሁት እና ይሄ ድል ሲመጣ እኔ ወደኋላም አላልኩም። እሱ እንኳን ባልደረባ እንግሊዝ ሀገር ነው ቤተሰቡ ሁሉ ያለው። እኔ እንኳን ተነስቼ እዚህ ለመምጣት ለእኔ ቀላል ነበረ። ግን የግድ አንዳችን መምጣት ስለነበረብን እኔ ነኝ ቮለንቲር የተደረኩት። እና በሱ በሱ ደስተኛ ነኝ። እንደገና ደግሞ ገባህን? ኢትዮጵያ ሁል ጊዜ መላለስ ነበር። ኢትዮጵያ አዲስ አበባ ብቻ አልነበረም። መጥቼ ጊዜ የማጠፋው መላው ኢትዮጵያን እዞር ነበረ። ገባ። የማልሄድበት ጋራ፣ የማልገባበት ገደል፣ የማላየው ገዳም ስመጣ በየዓመቱ አንዳንዴ ሁለቴ መጥቼ ስለምዞር በዛ ላይም ደግሞ የነበረችኝን አንዳንድ ትርፍ ጊዜም ደግሞ እዚህ አርቱ ላይ ከአርቲስቶቹ ጋር ብዙ ጊዜ ስለማጠፋ እዚህ መምጣቱ ለእኔ ችግር አልነበረም። ግን ያው እንደምታውቀው የታዳጊ ሀገር ነው። አንድ ነገር እዚህ አቋቁሜ ደግሞ እሰራለሁ በምትልበት ጊዜ ኢትዮጵያ ደግሞ ብዙ ብዙ ፈተናዎች አሉ። ገባ እና አንዳንዱ ነገር ያስቀኛል። ገባ እውነት እኛ ፋብሪካ አይደለንም። ገባ እንደ ፋብሪካ ለምን እንቆጠራለን? አንዳንድ ማሟላት ያለብን መስፈርቶች አሉ፣ ሕግጋቶች አሉ። እነሱን ሁሉ ገባህ ለማሟላት መጀመሪያ ላይ እኔ ሳቄ ይመጣ ነበር። እውነቴ ነው። መጀመሪያ በኋላም ደግሞ ያሳዝልኛል ገባ። ለምን እኛ አሁን ገባህ ሌላ ምንም አጀንዳ ይዘን አይደለም የመጣ ነው። ይህንን ነገር አምነበት አምነንበት ውጪ አውተን እናሳትፈው ለምንድን ነው የኢትዮጵያ ሯጮች ብቻ ውጭ ወጥተው እንደዚህ አይነት ትልቅ ነገር ክብር አግኝተው ሀገራቸውን አስታውቀው ራሳቸውን ጠቅመው ከዛም አልፈው ደግሞ ገ ብዙ ብዙ ኢትዮጵያኖች ስራ ላይ ያሳትፋሉ። እና ለምንድን ነው እሱ ብቻ የሚሆነው? ሌላም ሌላ ነገር መሆን ይችላል። እና ሰዓሊዎችም፣ የኢትዮጵያን ሰዓሊዎች ያንን እድል ማግኘት ይገባቸዋል። ለምን ስራቸው በጣም በጣም በጣም በጣም የሚደነቅ አርቲስት ያላት ሀገር ነች። ያው እኛም እዚህ ብዙም እዛ ላይ ስለማናተኩር ነው እንጂ በቃ ችሎታ እያለ ግን እዚህ የነበረው መሬቱ ላይ የነበረው ነባራዊ ሁኔታ ትንሽ ከባድ ነበር። ገባ በተለይ የታክስ ሹ አለ መቶ አስር ሚሊዮን ህዝብ የሚኖርበት ሀገር አንድ አርቲስት ዛሬ ቀለም ካንቨስ ከአንድ የአርት ሰፕላይ ስቶር ገብቼ ገዝቼ ሙያይን ማዳበር ይችላለው የሚልበት ሀገር አይደለም። እንደዛ አይነት እንኳን ቦታ አንድ ሱቅ እንኳን የለም በደንብ የተቋቋመ ሱቅ ገባ እንደዚህ ያ የሚያስፈልጋቸውን ቁሳቁስ እንኳን የሚገዙበት ሰው፣ እኛ በጣም ከታች ነው የምንጀምረው እና በዚህ ላይ ደግሞ አንዳንድ ደግሞ በመንግስት በኩል አለማወቅም ይሆናል ገባ ያሉት ህጎች፣ የታክሱ ደግሞ በተለይ የታክሱ በጣም በጣም ዲስካሬጅ ያደርጋል እና ግን እንደዛም ሆኖ ግን እየተጋፋል እንግዲህ እዚህ ደርሰናል። በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው ከአሜሪካ ድምፅ የኢትዮጵያውያን ስዕል ሥራዎችንና የዓለም ገበያን በተመለከተ ከአቶ መሳይ ኃይለ ልዑል ጋር የጀመርነውን ቆይታ እንመለስበታለን አቶ መሳይ አዲስ ፋይን አርት የተሰኘ የሥነ ጥበብ ሥራዎች ማሳያና መገበያያ ተቋም መስራቾች መካከል አንዱ ነው thank yeah. you ተመልሰናል ጋቢና መዝናኛ ከአሜሪካ ድምፅ። የዛሬ እንግዳችን አቶ መሳይ ኃይለ ልዑል ነው። አቶ መሳይ በዓለም ዙሪያ የኢትዮጵያን ሰዓሊያን ስራ በማስተዋወቅ ላይ የሚገኘው አዲስ ፋይን አርት መስራቾች መካከል አንዱ ነው። አቶ መሳይ በግልህ የኢትዮጵያ የስነ ጥበብ ታሪክንም እንደምታጠና ሀሳብህንም በተለያዩ አጋጣሚዎች እንዳጋራ አንብቤያለሁ። ከኢትዮጵያውያን ሰዓሊያን ስራዎች ለአንተ የትኛው ልዩ ቦታ አለው? አግኝቼ ስለ ስራዎቹ በጠየቅኩት የምትለውስ ሰዓሊ የትኛው ነው? ምል ያው መቼም እንግዲህ አትፈርድብኝም። ትንሽ ባዳላ ከኛ ጋር የሚሰሩት አርቲስቶቹን እኛ ራሳችን መርጠን ነው የምናሳትፋቸውና እነዚህን አርቲስቶች ያው አድሎን ብለው እነሱን መውደድ ብቻ ሳይሆን፣ እውነት ለመናገር ጋለሪ ደግሞ፣ አሁን ለምሳሌ በኛ በኩል ከአንድ አርቲስት ጋር ስራ ከመጀመራችን በፊት ለንደን ያለው ቲም፣ እዚ ያለነው ቲም እንገናኝና በስልክም ይሁን በዙምም ይሁን ብቻ ተነጋግረን የአንዱን ሰአሊ ስራ ወይም የአንዷን ሰአሊ ስራ እንደ እንዴ ይሄ ይሄንን እንዴት አድርገን ነው የምናሳትፈው? የት ነው የምናሳትፈው? የት ነው የምንሸጠው? እነማን ናቸው በእኛ በኩል ሊገዙ የሚችሉት? ይሄ ይሄ ሁሉ መገምገም አለበት። ገባ? ለምን ያው ቢዝነስ ነው፣ እውነት እንናገር እና ቢዝነስም ስለሆነ አንዳንድ ጊዜም እኛም ከእኛም በኩል ድክመት አለ። ምክንያቱም ሁሉንም ማሳተፍ አንችልም። ለምን ሁሉም አንድ አይነት ስራ አይሰሩም። አንዳንዶቹ ስራዎች ገባ? ለእኛ ጋር የሚገዙት ያሉት የኛ ከሌክተሮች ላይመቻቸው ገባ ላይመቻቸው ስለሚችል ከኛ አይገዙንም። ስለዚህ እኛ በእኛ አቅም የት ነው መሳተፍ የሚችለው የአርቲስ ወይ አርቲስት ብለን ነው የምንገመግመው። አሁን ለጠየቀኝ ጥያቄ ከጓደኞቼ ጋር ልታጣላይ ስለሆነ የኔ መልስ እውነት ለመናገር ትልልቆቹንም በጣም በጣም ወዳጅ ወይ ናቸው፣ አንጋፋ የምትላቸው አሁን ታደሰ መስፍን ከኛ ጋር ይሰራል። በጣም በጣም ደስ የሚሉ እነዚህ የኢትዮጵያ የምታውቃቸው ገበያዎች የሚመጡትን ሴቶች በቃ ውበት ጨምሮላቸው ቁበት ቆበት ጨምሮላቸው አሳምሯቸው በቃ ኩራታቸውን ነው ማሳየት የሚፈልገው። እሱን ያደርጋል። ሉብሰ ገረታም በጣም ነው እዚህ የታወቀ አርቲስት ነው ደግሞ ነው። ከነሱም ደግሞ በእድሜ ትንሽ ዝቅ ያሉም ደግሞ እና አዲስ ገዛኸኝ አሉ እነ ተስፋዬ ወርጌስ አሉ፣ ዩሮፕም የሚኖሩ አሜሪካን ሀገርም የሚኖሩ ብዙ ወጣት አርቲስቶች አሁን ከኛ ጋር የሚሰሩ አሉ። አሁን የእነሱ ስራ የኢትዮጵያዊነት መንፈስ ላታይበት ይችላል። ለምን? የኑሮ ኤክስፒሪየንሳቸው አሜሪካን ሀገር ስለሆነ፣ እንደዛ እንደዛ አይነት ስራ ከዛ ከላይፋቸው ኤክስፒሪየንስ የሚሰሩ ስራዎች ያሳያሉ፣ ይሰራል። እዚህም ኢትዮጵያም ቢሆን አሁን ደግሞ በቃ እንደ በፊቱ አደለም ነፃ ሆኖ ነው አርቲስቱ የሚሰራው። ኢንተርኔት አለ፣ ብዙ ሀሳቡን ማዳበር ይችላል፣ ብዙ ነገር ማየት ይችላል እና የግድ ያው የቤተ ክርስቲያን ወይም ውበት ያላት ሴት ወይም ይሄ ላንድስኬፕ የምንለው አይነት እንደዛ እንደዛ ብቻ አይደለም ዛሬ ኢትዮጵያን አርቲስቶች የሚሰሩት። እውነቴ ነው። በጣም በጣም በጣም የሚገርሙ ይሄ ዘመናዊ የምትለው ኮንቴምፖራሪ ስራዎች የጊዜውን የጊዜውን የሚገልጹ ስራዎች ብዙ ብዙ ስራዎች ይሰራሉ። አንዳንዴም ፖለቲካ የሆነም ነገር የሚሰሩ ይኖራሉ። ግን ያ እንደዛ እንኳን ብዙም ባይኖርም በአጠቃላይ ግን፣ አሁንም እንደገና በእርስህ ለመመለስ የሰጠሁ ስሞች በአጭሩ ነው እንጂ ወጣቶች ያሉ አሁን እነ ትዝታ እነ ሰሎሜ ብትል፣ እነ ግርማ በርታ ፎቶግራፈሮች፣ እነ ማኪን ጸጋይ እነ ኢየሩሳሌም አሁን ከኛ ጋር የሚሰሩ ብዙ ብዙ ጎበዞች አሉ። ውጭም እነ ታሪኩ እነ ዳንኤላ እስራኤል አርቲስት አለች። የእኛ አሁን አርቲስቶች ዩሮፕ አሉ እስራኤል ሀገር አሜሪካን ሀገር እና በሰፊው ነው የገባንበት። ከባለፈው ዓመት ወዲህ በመላ ዓለም የተፈጠረው የኮሮና ቫይረስ የሰዎችን እንቅስቃሴ ገድበዋል፣ ብዙ የስነ ጥበብ ማሳያዎችም እንዲዘጉ አድርገዋል። የእናንተ ስራ ደግሞ ያው ሰዎች በአካል በስዕል ማሳያ ተገኝተው የስዕሉን መንፈስ እና ይዘት እየገመገሙ የሚወስኑበት አይነት ነው። ምን አይነት ጫና ፈጠረባችሁ? በምን ሁኔታስ ተቋቁማችሁ ታለፋችሁ? መጀመሪያ ላይ በጣም ያስደነግጥ ነበር። ለምን እኛ የምንሸጠው በብዛት በደንብ አስቦ የሚገዛ ሰው ነው እና አቅምም ያለው ነው ያ ሁሉ ሰው ገባ። አሁን በተለይ በተለይ እዚህም አዲስ አበባ ቁጭ ብለን የምንሸጠው እውነት ለመናገር ከዘጠና ፐርሰንቱ በላይ የእኛ ገዥዎች ውጭ ናቸው። አሁን ለምሳሌ ከአዲስ አበባ ያለው ጋ ስለዚህ መጀመሪያ ላይ ኮቪድ ሲመጣ ድንጋጤ ውስጥ ነው ያለ ነው አራት ወር አየነው የከፈትነውን ጋለሪ ዚም ዘጋን። ለንደንም የነበረውን በቃ ከቤት መስራት ጀመሩ እና ያው እንደ ሁሉም ቢዝነስ ምንድን ነው ማድረግ ያለብን ብለን ከባልደረባይ ጋር በምናስብበት ጊዜ አይ ይሄ ነገር በቃ እንደምንም ብለን መወጣት አለብን። የዛሬ ዓመት ሴፕቴምበር በቃ የኛን የዲጂታል ምትለውም ፕላትፎርማችንን በሙሉ አፕግሬድ አደረጉ ለንደን ያሉት እና ያ ምን ያደረገልን፣ ቤቱ ተቀምጦ መገብየት ለሚፈልገው ክላይንት አመቻችንለት እና የሚገርም ቀስ በቀስ ክላይንት እንጌጅ እያደረግን መጣ። የኛም የእኛም መጀመሪያ የነበረ ፍርሃት እየቀነሰ መጣ። ለምን መሸጥ መጀመር እና በአጭሩ እውነት ለመናገር እኛ አልተጎዳንም። እንደውም ያለፈው አመት ፕሮባብሊ ዘ ቤስት የር ለአዲሱ ፋይናንስ ለቢዝነሳችን ያለፈው አመት ነበረ። እርግጥ ያው ሰው ጋለሪም መምጣት ባይችልም አሁን አዲስ አበባ ከአንድም ሁለት ቦታ ፎቅ ውስጥ ነው ያለ። ነው ፌርም አሁን እኔ ከዱባይ ገና መመለሴ ነው። እንደዚሁ ሰው መጥቶ አይቶ የሚገዛበት ፌር ለአለም የመጀመሪያ ጊዜ ነበረው። እሱም ሄደን ተሳትፈን፣ እሱም ጥሩ ውጤት ነበረው። በእኛ በኩል እውነት በመናገር መጀመሪያ የፈራ ነው እሱ ሁሉ ተቀርፎ፣ አሁን ያለንበት ቦታ ጥሩ ነው ብዬ ነው። በክብረ ወሰንነት የተያዘ ሽያጭ የሚባለው ምን ያክል ነው? የኢትዮጵያን ስሩ እኔ በእኛ በኩል ያለውን ከምል የኢትዮጵያን አርቲስቶች ዛሬ የት ደርሰዋል ብዬ ይህን መልስ ብመልስ ደስ ይለኛል። የፍርሃት ነገር ሳይሆን አሁን ያሉት የኢትዮጵያን አርቲስቶች ጁሌይ መረቱን ሳትቆጥር ከአስር ሺህ ሀያ ሺ፣ አምሳ ሺ ከመቶ ሺ ዶላር በላይ ሁሉ የሸጡ አርቲስቶች አሉ። እርግጥ ሁሉም ከኛ ጋር አይደሉም። ግን በዚህ ዋጋ አሁን ለዩሮፒያን አርቲስቶች ወይም ለአሜሪካን አርቲስቶች ኢዝ ኖ ቢግ ዲል። አሁን ነው የአፍሪካን አርቲስቶች እንደዚህ አይነት ዋጋ፣ አዳዲስ ዋጋ መስበር የጀመሩት። በተለይ ወስት አፍሪካ ያሉት እና ሳውት አፍሪካ ያሉት ሚሊዮንም በላይ እየሸጡ አሉ። ነጮችም ወይም ደግሞ ከናይጄሪያ፣ ከጋና ያሉ አርቲስቶች በዛ በዛ ዋጋ ሁሉ መሸጥ ጀምረዋል። እዚህም አዲስ አበባ ብንሸጥ ትንሽ እንትኑን ዲስቶርት የሚያደርገው ምንድነው እኛ በብዛት የምንሸጠው ውጭ ያሉ ሰዎች አይተው ኦንላይን አይተው ነው ከኛ የሚገዙት እና ስለዚህ የኛ ትንሽ ችግራችን አሁን እዚህ አዲስ አበባ ያለው ምንድን ነው፣ ዋጋችሁ ተወደደ ለምንድን እናንተ ዋጋ ወደ ላይ የሚወጣ ሁል ይሉናል። እኛ ደግሞ መሸጥ አቅቶን አይደለም። ገባ የአንድ አርቲስት ዋጋ በየጊዜው እየጨመረ ተቀባይነት እስካለው ድረስ፣ ድማንድ እስካለ ድረስ ዋጋው እየጨመረ እየጨመረ እየጨመረ ነው የሚሄደው እና ያንን ተከትለን ነው ይሄ ያለ አለም ላይ ያለ አሰራር ስለሆነ እና ዋጋ እውነት ለመናገር የዛሬ አስር ዓመት የዛሬ አስራ አምስት ዓመት የነበረ እና አሁን ያለው ዋጋ በሕይወት እንኳን የሌሉት እንደ እስክንድር በጎሲያን እንኳን የነሱ ስራ አሁን ለጨረታ እንኳን ለንደን ሲወጣ ከመቶ ሺህ ዶላር በላይ ሁሉ ተሸጠዋል። ነባ አሁን ያለው ጥሩ ጊዜ ነው። ለውጭ የሚሳተፉ አርቲስቶች በተለይ ጥሩ ነው ነው የምለው አንድ የመጨረሻ ጥያቄ የኢትዮጵያዊ ስነ ጥበብ ወይም ስዕል ጉዳይ ሲነሳ በተደጋጋሚ የሚጠሩ ስሞች አሉ የዓለም ሎሬት ሜትር አፈወርቅ ተክሌ እስክንድር ቦገሲያን ገብረ ክርስቶስ ደስታ እያለ መዘርዘር እንችላለን ስለ መጪው ትውልድ ትንሽ እናውራ በእንቅስቃሴ ውስጥ ስትመለከት ተስፋ የሚጣልበት አይነት ነው ወይ እንደነዚህ ስማቸውን ሁሌ እንደምናነሳቸው ሰዓሊያን የሚጠሩ ዝናቸው ከፍ የሚል ወጣቶች ይመጣሉ የሚል ተስፋ አሳል ሆይ? እኔ በሱ ምንም አልጠናጠርም። ምክንያቱም በቂ በቂ የሆኑ አርቲስቶች አሉ። ዛሬ ኢትዮጵያ ያፈራቻቸው አሁን የጠራሃቸው ሶስቱ እነዚህ አንጋፋ አርቲስቶች አሁን እንኳን ነው ስራቸው፣ ካረፉ በኋላ እንኳን የሚሸጥበት ዋጋን አልፎ የሚሸጡ ወጣት ኢትዮጵያን አርቲስቶች አሉ። ያ የሚያሳየው ገባህ? ተቀባይነት እያገኘ ነው። የዓለም የአርት ገበያው አሁን ገባ ፎከስ በጣም አፍሪካ ላይ እና የአፍሪካን አርቲስቶች ላይ አተኩሯል። ለምን የአፍሪካ እኮ ሀምሳ አራት ሀገር በላይ ነው ገባ እያንዳንዱ ሀገር ስንት ብሔር አለው ስንት ስንት ነገር የሚያፈራ ነው እና በኢትዮጵያ በኩል ካየሆ ብዙ ብዙ ብዙ ከኛም ጋር የሚሰሩ ከኛም ጋር የማይሰሩ የሚገርሙ የሚገርሙ የሚገርሙ ወጣቶች አፍርታለች ኢትዮጵያ። የኢትዮጵያ ችግሯ ሁሌም ብለው አርቲስት አይደለም ገባ ስሟን ሊያስጠሩላት የሚችሉ መዓት መዓት መዓት የተፈጠሩ አርቲስቶች አሉ ብቃት ያላቸው፣ እውቀት ያላቸው፣ ትምህርት ያላቸው ችግሩ ገባ አሁን ኢትዮጵያ በእኛ በኩል ልክ እንደኛ የሚሰራ ሶስት አራት አምስት ጋለሪዎች አሁን አዲስ አበባ ይቋቋሙ እና እነዚህ ጋለሪዎች ገባ ከኛ ጋር የማይሰሩ ሌሎች አቅም ያላቸውን እነሱን ሁሉ ቢያሳትፉ ደግሞ ተመልከት የትናየት መድረስ እንደምንችል። ግን አሁን በቃ ትንሽ እኔ መንግስትን ክርስሳች ለማድረግ አይደለም ግን መመቻቸት ያለበት ነገር አለ። ይሄ ገና ዳዴ የሚል ሴክተር ነው። ገና ገና ከመሬት ላይ መነሳት የሚሞክር ነው። እና አንተ ገና ዳርዴ የሚልጅ የኮረኮብከው የትም አይደርስም። ገባ ሰው ኤንካሬጅመንት ይፈልጋል፣ ኢንሴንቲቭ ይፈልጋል። ምን እናድርግ እኛ ቱሪስት እዚህ ሀገር እንዲመጣ ይፈልጋል። አንድ ቱሪስት መጥቶ በአስር ሺህ ዶላር በአስር በአስራ አምስት ሺህ ገዝቶ ቢሄድ ገባ አርቲስቱ ብቻ አይደለም፣ ጋለሪ ብቻ አይደለም፣ ሀገሪቷ ተጠቃሚ ነች። ገባ እነዚህ ደግሞ አራት አምስት ጋለሪ አሁን እንደኛ እዚህ ቢኖር ምንድን ነው የሚሆነው? አሀ አዲስ አበባ አንድ እንቅስቃሴ አለ ብሎ ነው። ይሄ በተለይ ቶሎ ሄዶ ቀድሞ፣ ከሰው ሁሉ ቀድሞ አይቶ መግዛት የሚፈልገው ምንም ፕሮሞሽን አይፈልግም። አያ ስንት ያህል እንቅስቃሴ አለ አዲስ አበባ በሮ ነው። ከሰው በፊት መምጣት የሚፈልገው ለምን ጥሩ ነገር እውነት ለመናገር በርካሽ ገዝቶ ስለሚሄድ ነው። ገባ እኛ ይህንን እናቃለን። ስለዚህ እዚህ ነው መሬት ላይ መሰራት ያለበት ትንሽ የጎደለው እንጂ ኢትዮጵያ በጣም በጣም በጣም ብዙ ወደፊት ታያለህ። አምስት አመት አስር አመት ውስጥ ስም የሚያስጠሩ አርቲስቶች አሉ። ምንም በዛ ችግር የለም። እጅግ በጣም አመሰግናለሁ። አቶ መሳሀይ ለልዑል፣ ከአዲስ ፋይን አርት መስራቾች መካከል አንዱ ነህ። ስለ ኢትዮጵያን ስነ ጥበብ ግብይትና የዓለም ድርሻ እንዲሁም ተያያዥ ጉዳዮች ስለ አወጋኸን ስለነገርከን በእጅጉ አመሰግናለሁ። መልካም ቀን ይሁንልህ። እኔም በጣም አመሰግናለሁ። በራሴና በራኬብ እና የለንደን ቲማችን በተለይ በእነሱ የሚሰሩት ስራ አሁን በጣም በጣም በጣም የሚደነቅ ነው። በእኛ በኩል ይህንን ቃለመጠየቅ ስላዘጋጀ በእነሱም በራሴም ስም በጣም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።

was a and that are many and hole

አብረን ስላመሸን በእጅጉ እናመሰግናለን ሀብታሙ ስዩም በመስተንግዶ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበርን የነገ ሰው ይበለን መልካም ምሽት ይኑላ I'm <laughs> be